በምዕራብ ኦሮሚያ ነቀምቴ ከተማ ነዋሪ የነበሩና በፖለቲካ ውስጥ ተሳትፎ የነበራቸው አራት ወጣቶች በመንግስት የጸጥታ ኃይሎች መገደላቸውን ገልጾ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነፃነት ግንባር ኦነግ መግለጫ አውጥቷል። የኦሮሚያ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ሀይሉ አዱኛ በበኩላቸው ወጣቶቹ መሳሪያ ታጥቀው የመንግስት ስራ ኃላፊዎች ላይ ግድያ የፈጸሙ ከመሆናቸው በተጨማሪ በዕለቱም የመንግስት ጸጥታ አካል ላይ እርምጃ ሊወስዱ ሲሉ ነው ተመጣጣኝ እርምጃ የተወሰደባቸው ብለዋል። ነኮር መልካ ተጨማሪውን ያሰማናል። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ትናንት ባወጣው መግለጫ ታኅሳስ ዘጠኝ 2014 ዓ.ም በአሰቃቂና ጭካኔ በተሞላበት ሁኔታ ምዕራብ ኦሮሚያ በሚገኙ አራት ወጣቶች በኦሮሚያ ልዩ ኃይል መገደላቸውን አረጋግጫለሁ ሲል መግለጫ አውጥቷል። ሟቾቹ አቡበከር ኑሬ፣ ኒሞና እጅጉ፣ አማኑኤል ሀብታሙ እና ዛኪሩ ኢታና እንደሚባሉ በመግለጫው ላይ ሰፍሯል። የፓርቲ ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚገመችው ፓርቲው መግለጫውን አውጥቶበታል ያሉትን ምክንያት ያስረዳሉ። ቀብሶ መትቻ ኬስት ለሞተ ገሌ ቀበኝ የህዝቡ ትግል ውስጥ ከፍተኛ አስተዋጽኦ የነበራቸው እንደነበሩ የታሪካቸው መዝገብ ምስክር ነው። የመረጃ ምንጫችን እነሱ የሚኖሩበት ማህበረሰብ ነው። እንዲሁም ደግሞ ከቤተሰብ ዘመድና የቅርብ ወዳጆቻቸው መረጃ ወስደናል። እነዚህን የመረጃ ምንጮች ይዘን ከዚህ ቀደም ከነበራቸው የትግል ሚና ጋር በማስተያየት እነዚህ ልጆች በመንግስት ፀጥታ ኃይሎች መገደላቸውን ለማረጋገጥ ችለናል ሲሉ ገልጸዋል። በዚህ ዙሪያ ከቤተሰቦቻቸው ወይም ከዓይን ምስክሮች ለማረጋገጥ ያደረግነው ጥረት አልተሳካም። አቶ ለሚ ወጣቶቹ የፓርቲያቸው አባላት ባይሆኑም በፖለቲካ ሂደት ውስጥ ተሳትፎ ነበራቸው ይላሉ። ካሴ መነ ሂዳ፣ ከፈረንጆቹ 2018 ዓ.ም ጀምሮ ደግሞ በመንግስት ታስረው የነበሩ ሲሆን ፍርድ ቤት ማስረጃ አጥቶ በነጻ ለቋቸው ነበር። እነዚህ ልጆች የፖለቲካ ታሳሪዎችም ነበሩ ማለት ይቻላል። እነዚህ ልጆች ማን ናቸው ብለህ ለጠየቀኝ ለጠየከኝ የኢህአዴግ መንግስት በመጣድ ረገድ ከፍተኛ ሚና ከነበራቸው ወጣቶች መካከል ናቸው። ከ2014 እስከ 2018 ደግሞ ከተገደሉ ወጣቶች መካከል አቡበከርና ኒሞና የተባሉት በወጣቶች የፖለቲካ ተሳትፎ ውስጥ ከፍተኛ ሚና ነበራቸው ሲሉ ገልጸዋል። በአቶ ዳውድ ኢብሳ የሚመራው ኦነግ ይህንን ይበል እንጂ የኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ የመንግስት ጸጥታ ኃይሎች በነቀምቴ ከተማ ሲቪል የሆኑ ሰዎችን እንዳልገደሉ ይናገራሉ። ወጣቶቹ ከዚህ ቀደም የመንግስት አመራሮችና ሰራተኞች ላይ ጥቃት ሰንዝረዋል ሲሉም ያስረዳሉ። በመጀመሪያ ደረጃ በአቶ ዳውድ ኢብሳ የሚመራ ኦነግ በእኛ ክልል የማይንቀሳቀስም በዚህ በሀገር ደረጃም እውቅና ያለው ፓርቲ የለም ይሄን መግለጽ እንፈልጋለን። አባ ቶርቤ ስም የሚንቀሳቀሱ የታጠቁ ቡድኖች በነቀምቴ ከተማ አንደኛ በሀያ ዘጠኝ ሶስተኛ ወር አፍራ በ2014 በሁለት የነቀምቴ ከተማ ማዘጋጃ ቤት ሰራተኞች ላይ ጭካኔ በተሞላበት ሁኔታ ግድያ የፈጸሙ፣ ሁለተኛ ደረጃ ደግሞ በምስራቅ ወለጋ ጉቶ ጊዳ ወረዳ የጸጥታ ጽፈት ቤት ምክትል ኃላፊ በሆነ አቶ አሰፋ ጊሎ ላይ ግድያ ፈጽሞ ለሶስተኛ ግድያ ሲዘጋጁና በጸጥታ አካል ላይ እርምጃ ሊወስዱ ሲሉ ነው ተመጣጣኝ የሆነ እርምጃ የተወሰደባቸው ማለት ነው። አቶ ኃይሉ አዱኛ አያይዘውም በከተማ ውስጥ የሚንቀሳቀሱ የታጠቁ ኃይሎች ናቸው። በጸጥታ አካል ላይ እርምጃ ሊወስዱ ሲሉ ነው ቁም አልቆምም በሚል ላይ ነው እርምጃ የተወሰደባቸው ማለት ነው። ስለዚህ በኃይል የሚንቀሳቀሱ ለሕግ የሚገዙ አካላቶች ሳይሆኑ ኃይል በተሞላበት የሚንቀሳቀሱ የታጠቁ ኃይሎች ናቸው። ስለዚህ ከነ መሳሪያዎቻቸው ናቸው እርምጃ የተወሰደባቸው መንግስት ታጥቀው የሕዝቡን ሰላም የሚያወቁ አካላት ላይ እርምጃ መውሰዱን ይቀጥላል ያሉት ኃላፊው አሁንም ትጥቅ ይዘው የሚንቀሳቀሱ ካሉ ለመንግስት በሰላም እጃቸው መስጠት ይኖርባቸዋል ሲሉ አሳስበዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።